በኢትዮጵያ ሶማሌ ክልል ከተሞች ጎሳን መሰረት ያደረገ ግጭት ተቀስቅሶ የብዙዎች ሕይወት መጥፋቱና ንብረት መውደሙ ይታወቃል። ዛሬ በአካባቢው የጸጥታ ሁኔታው ምን ይመስላል? የአፋን ኦሮሞው ዘጋቢያችን ሙክታር ጀማል የኢትዮጵያ መከላከያ ሚኒስቴር የሕዝብ ግንኙነት ዋና ዲሬክተር የሆኑትን ሜጀር ጀነራል መሐመድ ተሰማን አነጋግሮ ተከታዩ ልኳል። ዛሬ ያው ከትላንትናው በተሻለ መረጋጋት ነው ያለው። ድግድጋና ጎዴ ላይ የእርዳታ ድርጅቶች ያው ለህዝቡ እርዳታ የመስጠት ስራ ጀምረዋል። ቀብሪ ዳህር እና ለጋሀቡር ላይ ደረሱም ህዝቡ ራሱ የሶማሌ አካባቢ ነዋሪዎች ለተፈናቃዮች ያለውን እያወጣ እያካፈለ ያለበት ሁኔታና የማረጋጋት ስራዎች ነው ያሉት። ጥሩ ጀነራል፣ በተለይ ደግሞ ድንበር አካባቢ ላይ በተመለከተ የኦሮሚያ ክልል ድንበር እና የሶማሌ ክልል ድንበር ላይ ሀረርጌ ለምሳሌ ሚኖ ቁምቢ፣ ባቢሌ፣ ጭናክሰን እና ሌሎች አካባቢም በልዩ ኃይል ጥቃት እየተደረገብን ነው። ይሄ ደግሞ በተለይ ከማዕከል ከክልሉ እየሸሹ ወደ ጫፍ በመምጣት ነው ጥቃት እያደረሱብን የሚል ነው። ዞኑም ቢያንስ አንድ ሳምንት ባላለፈ ጊዜ ውስጥ ወደ ሀያ ስድስት ሰው በልዩ ኃይል መገደሉን ነው የሚያነሳው። ይሄን በተመለከተ ምን ይላሉ? በተለይ ትጥቅ አልፈቱም በቀጥታ ነው ወደኋላ ያፈገፈጉት የሚል ነው። እንግዲህ ዛሬ ድግድጋ ላይ የክልል ልዩ ኃይሎች እና የፌዴራል የጸጥታ ኃይሎች አመራሮች በጋራ ውይይቶች ነበሩ። ስለዚህ በጋራ ስራ መስራት እንዳለበት ደረጃ ከከተማ ውጭ የሄዱትንም አግባብተው በሰላም ወደ ህብረተሰቡ የሚቀላቀሉ የማድረግ ስራዎች ተጠናክሮ እየተሰራ ነው ያለው። ከዛ ውጭ እንዳልከው በህብረተሰቡ ስጋቶች አሉ። እነዚህ አኩርፈው የወጡ ኃይሎች በህብረተሰቡ እና በልማት ተቋሞች ላይ አንዳንድ አደጋ እንዳያደርሱ የሚል ስጋቶች አሉ። ከዚህ አንጻር ስምሪት ስራዎች በየአካባቢውም ተቀናጅተው የመስራቱ ጅምር ደረጃ ተጀምሮ ነው ያለው። ስፔሲፊካሊ አሁን ያልካት ኢንፎርሜሽን ልናጣራት ካልሆነ በስተቀር ይሄን ያክል ጥቃት አድርሰዋል፣ ሰሞኑን እንደዚህ እያደረጉ ነው የሚል ብዙ ምክንሄ ልኝ። ለምሳሌ መዩ ሙሉቅ የሚባል ወረዳ ውስጥ ድንበር አዋሳኝ ላይ ማለት ነው። ትላንትና ወደ አራት ሰዎች ላይ ተኩስ እሩምታ ተከፍቶብን ሁለት ሰው ሞተ የሚል ወረዳውም ዞኑም ያረጋግጣል። ትላንት ማታውኑ ወደ አመሻሽ አስራ ሁለት ሰዓት አካባቢ ደግሞ እገዳ ላይ ያለች የአስር አመት ህፃን ልጅ ሆስ የምትባል በተኩስ እንዲሁ በልዩ ኃይሎች ተገደለች የሚልም አንስተዋል። ይህንን በተመለከተ ነው አንዳንዶቹን ደግሞ ድንበር ላይ መሀል ላይ መከላከያ ያለበትን ቦታ ጥሰው መጥተው ነው ጥቃቱን የሚያደርሱብንም የሚል ነው ማህበረሰቡ የሚያነሳው በተለይ ይሄ ነገር ወደዛ ፌዴራል ሄዶ ወይ ደግሞ መከላከያ ሄዶ አካባቢውን ሲቆጣጠር ቀድሞ ትጥቅ ይዘው የነበሩ ሰዎች ትጥቅ መፍታት አልነበረባቸውም? እንዴት ነበር በአሰራሩ የሚታየው? ጀነራል ታጥቀው የተወሰኑ ወደ ተለያየ አካባቢ የሄዱትን የክልሉ ልዩ ኃይሎች በወሳኝ መልኩ አብዛኞቹ፣ አሁን እንዳልኩ፣ በውይይትም ጸጥታ ስራው አካል እንዲሆኑ እየተደረገ ነው ያለው። ከዛ ውጭ ግን አንድም ሁለትም ሶስትም ተበታትነው ጫካ የገቡትን ፈልጎ ህዝቡም የፀጥታ ኃይሉም አግባብቶ በአግባቡ ወደ ሰላማዊ ሁኔታ እንዲመለሱ የማድረግ ስራ እየተሰራ ነው ያለው። በአንድ ጊዜ ግን እነዚህን ሁሉ ለማከናወን የነበረው የፀጥታ ሁኔታ ስለምታውቀው ባይት ሊሰራ የሚችል ነገር ነው። የመጨረሻ ጥያቄ ምናልባት ትላንት ማንስቸው ልት ነበር ማህበረሰቡ መሀል አሁንም ውዥንብርና ጥያቄዎች ስላሉ ቀድሞ ፕሬዚዳንት የነበሩት የአቶ አብዲ ኡመር መሐመድን በተመለከተ የት ናቸው ያሉት? ስለዚህኛው ጉዳይ ዛሬ ምንም ኢንፎርሜሽን የለኝ። ምናልባት ሰው ጋር ያለው አለመረጋጋት ምንድን ነው የሚመክሩት? ምን ሊጠብቅ ነው? ከሰው ምን ጠብቀው? አንዱ ህብረተሰቡ እንዳልኩ የክልሉ አመራሮች አሉ፣ የዞን አመራሮች አሉ፣ የወረዳ አመራሮች አሉ። ወደዛ እየቀረበ ይህን ጥያቄ የሚያቀርቡ አካሎች ከነዛ ጋር በመነጋገር አሁን ጅግጅጋ ላይ ወይም ቀብሬ ዳህር ላይ ሆነው ወደ እናንተ ከሚደውሉ እዛ ቦታ ላይ ሄደው ጥያቄውም ቢያነሱና ቢመካከሩ ግልጽ የሆነ ኢንፎርሜሽን ሊያገኙ ይችላሉ። ኦን ዘ ግራውንድ ቦታው ላይ ማለት ነው። በኢፌድሪ መከላከያ ሚኒስቴር የኢንዶክትሬሽን እና ሕዝብ ግንኙነት ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ በጣም ነው ማመሰግነው እኔም